ከኤስቤስ አማርኛ ጋር ነት ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ኃይለ ልዑል ገብረስላሴ በሜልበርን ዩኒቨርሲቲ የብሉ ናይል አፍሪካን አውስትራሊያን ቢዝነስ ማስተር ክላስ የኮሚኒቲ ፕሮግራም ዳይሬክተር በቅድሚያ ለኤስቢኤስ የአማርኛው ቋንቋ ፕሮግራማችን እንግዳ ሆነው ስለቀረቡ እናመሰግናለን። እኔም አመሰግናለሁ። እንደሚታወቀው በቅርቡ የሜልበርን ዩኒቨርሲቲ የብሉናይል አፍሪካን አውስትራሊያን ቢዝነስ ማስተር ክላስ የሚል በተለይ ደግሞ ለአፍሪካውያን ብቻ የተዘጋጀ ፕሮግራምን ይፋ አድርጓል። የመጀመሪያዎቹም የፕሮግራሙ ተጠቃሚዎች በቅርቡ ትምህርታቸውን አጠናቀዋል። ልበን ዩኒቨርሲቲ እንግዲህ ሁሉንም የህብረተሰብ ክፍል የሚያስተምር ተቋም ነው። በአውስትራሊያ ትልቁ ዩኒቨርሲቲ ነው። ና ለአፍሪካውያን ብቻ ተብሎ መሰራቱ ወይም ደግሞ ይህ ፕሮግራም መቀረጹ ለምንድን ነው ያስፈለገው? ጥሩ ጥያቄ ነው። በመጀመሪያ የብሉናይል ቢዝነስ ማስተር ክላስ የተቋቋመበትና ያስፈለገበት ምክንያት ብዙዎች አፍሪካውያን በተለያየ መልክ ወደዚህ ሀገር ከመጡ በኋላ ብዙ የንግድ ስራዎችን በራሳቸው አነሳሽነት ከፍተዋል። እነዚህ ትናንሽ የንግድ ስራዎች በሆቴል ስራም ሊሆን ይችላል፣ በትራንስፖርት ረገድም ሊሆን ይችላል፣ ንግዶችን ከፋፍተዋል። ነገር ግን እነዚህን የከፈቷቸውን ንግዶች ወደ ተሻለ ደረጃ ለመውሰድ የሀገሩን አንደኛ የንግድ እውቀት፣ የግብይት እውቀት ማወቅ አለባቸው። ሁለተኛ ሲስተሙ እንዴት እንደሚሰራ ማወቅ አለባቸው። ሶስተኛ ከሌላው ጋራ ግንኙነት መፍጠር ወይም ኮኔክሽን መፍጠር አለባቸው እና እነዚህን አንድ ላይ ካቆራኙ ወደ ተሻለ ሰፋ ወዳለ እድገት መሄድ ይችላሉ። ለምሳሌ ታክሲ በራሱ ገዝቶ የሚነዳው ሰው ታክሲ ከመንዳት ይልቅ ብዙ ታክሲዎችን በመግዛት የትራንስፖርት ሲስተም መፍጠር እንዴት ይችላል? ወይም ደግሞ አንድ ሬስቶራንት ከፍቶ ከከፈተበት እስከሚሞትበት ድረስ በዚያው ሆቴል ላይ ከመቆየት ይልቅ የተለያዩ ሆቴሎችን ቻናል በመክፈት እንዴት አድርጎ ወደ ንግድ ሲስተም መለወጥ ይችላል የሚሉትን ነገሮች ከማሰብ የመነጨ ነው። እና የእነዚህ ነገሮች በማሰብ እና በማሰላሰል ዩኒቨርሲቲ ኦፍ ሜልበርንን አፕሮች በማድረግ ተወያይተናል። ከተወያየን በኋላ ቀደም ሲል ተመሳሳይ ፕሮግራም ለዚህ ሀገር ተወላጆች ወይም ቀደምት ስለሆኑት ለአቦ ኦሪጂናል የነበረ ፕሮግራምም ነበር፣ ግን ይሄኛው ደግሞ ለአፍሪካውያን በተሻለ ሁኔታ ቢደረግ ጥሩ ነው የሚለውን በመወያየት ስሙንም ብሉን አይል የሚለውን ስያሜ እንዲሰጥ በማድረግ ያው ብሉናይል፣ ብዙ ጊዜ ወንዞች ባሉበት በወንዞች ዳርቻ ብዙ መገበያየት አለ። እንደገና ደግሞ ብሉ የሚለው ሰማያዊ የቢዝነስ ከለር ነው። እንደገና ደግሞ ያው አፍሪካዊ ነው። ብሉናይል ከኢትዮጵያ ቢነሳም ያው አፍሪካዊ ነው። ብዙ ሀገሮች ክሮስ አድርጎ ይሄዳል። እነዚህን ሁሉ አንድ ላይ በማቆራኘት ብሉናይል የሚል ስያሜ ተሰጥቶት ይሄ የቢዝነስ ማስተር ክላስ በዩኒቨርሲቲ ኦፍ ሜልበርን እንዲካሄድ ተደርጓል። እና ይሄ ቢዝነስ ማስተር ክላስ በዩኒቨርሲቲው እንዲካሄድ ተደርጎ የመጀመሪያዎቹ ሰልጣኞች በአስራ ዘጠኝ ኦክቶበር የመጀመሪያ ትሬኒንጋቸውን ሙሉ በሙሉ አጠናቀዋል። እንግዲህ ትሬኒንጉ ሁለት አይነት ክፍል አለው። በአንደኛው የክላስሩም አክቲቪቲ አለው። ክላስሩም የሚሰጡ ሌክቸሮች አሉ። እነኚህ ሌክቸሮች የሚሰጡት በሂሳብ አያያዝ በማርኬቲንግ እንዴት አድርገው ማርኬት ማድረግ እንዳለባቸው፣ ስቴክሆልደርስ ማኔጅመንት እንዴት አድርገው ማድረግ እንዳለባቸው፣ ቢዝነስና ኃላፊነት ወይም ደግሞ ኮሚኒቲ ሊደርሽፕ፣ ቢዝነስ ሊደርሽፕ የሚለውን እንደውም የመጨረሻውን ሳብጀክት እኔ ነኝ የሰጠሁት። የመጨረሻውን ቀን ፋሲሊቴሽን ሆልደይ እኔ ነኝ የሰጠሁት እና እንደዚህ አይነት ነገሮችን ለአስራ ሁለት ቀን ሙሉ ቀን ማለት ነው የተሰጡ ፕሮግራሞች ናቸው። ግን ከዚህ ጋር በተጨማሪ ትንሽ ዩኒክ የሚያደርገው ምንድን ነው እያንዳንዱ ተሳታፊ ሜንቶር ባለው በሚሄድበት ወይም በሚፈልገው ፊልድ ሜንቶር እንዲሰጠው ይደረጋል። እነዚህ ሜንቶሮች ከተለያየ ፊልድ የሚመጡ በአውስትራሊያ ውስጥ ከባድ ኤክስፒሪየንስ ያላቸው ትላልቅ ቢዝነስ ስራን ያደረጉ ሰዎች ናቸው። ይህን ሜንቶርሺፕ ፕሮቫይድ የሚያደርጉት እና ሁለት ኮምፖነንት አለው። ሜንቶርሺፕ አለው፣ ክላስሩም አክቲቪቲ አለው። ይህን አዋቅረን ለአፍሪካውያን ይመጥናል ያልነውን ፕሮግራም ዲዛይን አድርገን ፕሬዘንት ነው ያደረግነው። ይህን ያደረግንበትን ምክንያት አፍሪካውያን በሀገሩ ላይ ባለፉት ሰላሳ አመት የመጡ ስለሆኑ ቢዝነሶቻቸውን ከነበረበት ወደሚቀጥለው ስቴጅ ለመውሰድ የሚያስችል በቂ እውቀት እና ግንዛቤ እንዲኖራቸው ለማድረግ እና የተሻለ ውጤት ወደፊት ሊያደርጉ የሚችሉበትን ነገር በማሰብ በተቀናጀ መልክ ዩኒቨርሲቲ ኦፍ ሜልበርን መልካም ፈቃድ እንዲሁም ደግሞ በእኛ አስተባባሪነት ሜልበርን ዩኒቨርሲቲ ላይ በአሁኑ ሰዓት ይህን የመሰለ ደስ የሚል ፕሮግራም ይሰጥ ችሏል። በዚህ ፕሮግራም ላይ ተሳታፊ ለመሆን ምን ማሟላት የሚገባቸው ነገሮች አሉ? ከዚህም ባሻገር ደግሞ ፕሮግራሙ ሲጠናቀቅ ተሳታፊዎቹ ይዘውት የሚወጡት ኳሊፊኬሽኖች ወይ ወረቀቶች ምንድን ናቸው? በመጀመሪያ ወደ መስፈርቱ ኒድ ወይም ክራይቴሪያ ወደ ምንለው እንደ ዩኒቨርሲቲ ኦፍ ሜልበርን ያሉ በአውስትራሊያ በአንደኛ ደረጃነት የተቀመጡ እንዲሁም በዓለም ደረጃ ደግሞ በሰላሳዎች ውስጥ ወይም በሀያዎቹ ውስጥ ቶፕ ዩኒቨርሲቲ ከሚባሉት በዓለም ደረጃ ከተሰለፉ ዩኒቨርሲቲዎች ውስጥ አንዱ ዩኒቨርሲቲ ነው እና መስፈርቶቹን ግን ሲያስቀምጥ በተለይ ለእንደዚህ አይነት ፕሮግራም ዩኒክ የሆነ ፕሮግራም የሶስት ወር የሚፈጅ ፕሮግራም ነው። የመጀመሪያ መስፈርቱ አንደኛ በንግድ ስራ የተሰማሩ ንግድ እየሰሩ ያሉ ወይም ደግሞ መንገዱ የጠፋባቸው እና ወዴት መሄድ የሚፈልጉ አይነት ሰዎች ቢሆኑ ይመረጣል የሚለው ነው። ሁለተኛው ደግሞ ድርድር የማይደረግበት የእንግሊዝኛ ቋንቋን በደንብ ጠንቅቆ የማወቅ ግዴታ ነው። ለምን የሚተላለፈው ትምህርቱ በሙሉ ትሬኒንጉ በሙሉ የሚተላለፈው በእንግሊዝኛ ቋንቋ ነው። በሶስተኛ ደረጃ የአውስትራሊያ ኗሪ መሆን አለባቸው። እነዚህን ነገሮች የሚያሟሉ ከሆነ ማመልከት ይችላሉ። ካመለከቱ በኋላ ደግሞ ኢንተርቪው እናደርጋለን። ኢንተርቪው በምናደርግበት ጊዜ ያላቸውን የቢዝነስ እቅድ ፕላን ምን ነገር እንደገጠማቸው ወዴት መሄድ እንደሚፈልጉ ምን አይነት እርዳታ እንደሚፈልጉ። በአሁኑ ለምሳሌ ወደ ሀምሳ ስልሳ ሰው አመልክቶ ነበረ። ከእነኚህ ውስጥ አጣርተን የወሰድነው ወደ አስራ ሰባት የሚሆኑትን ብቻ ነው። ምክንያቱም ብዙ አፕሊካንቶች ይኖራሉ። ነገር ግን አንዳንድ ጊዜ በቢዝነስ ውስጥ የሌሉ ወይም ቢዝነስ የማይፈልጉ ግን ዝም ብለው ማመልከት የሚፈልጉ ኮርስ መውሰድ የሚፈልጉ ሰዎች አሉ እና የእነኚህን ሰዎች ሁሉ ሁኔታ አሰስ ማረግ ስለነበረብን በዚህ ሁኔታ ነው አጣርተን ይህን ያህል ሰው የወሰድነው። ይሄ የመጀመሪያው መልስ ነው። የሁለተኛው ደግሞ ምን አይነት ኳሊፊኬሽን ነው የሚሰጣቸው የሚለው ያው ሰርቲፊኬት ኦፍ ፓርቲሲፔሽን ነው። በዚህ ሁኔታ ላይ ፓርቲሲፔት በማድረጋቸው ሰርቲፊኬት ዩኒቨርሲቲው አዘጋጅቶ ፈርመን እንሰጣቸዋለን። ነገር ግን ምናልባት አንድ እያሰብን ያለ ነው ወደፊት ተመራቂዎች ሌላ አይነት ትምህርት ማስተርስ ፕሮግራም ወይም በማርኬቲንግ በተለያየ ኤሪያ ላይ መሄድ የሚፈልጉ ከሆነ እንደ ሳብጀክት እንዲያዝላቸው እና እንደ ፕራየር ለርኒንግ ክሬዲት እንዲደረግላቸው ዩኒቨርሲቲው እንዲያደርግ እያሰብንና እየተነጋገርን ያለ ነው። በአሁኑ ሰዓት ግን ሰርቲፊኬት ኦፍ ፓርቲሲፔሽን ነው። ዋናው ኤንፈሲስ ኳሊፊኬሽኑ ላይ ሳይሆን በዚህ ፕሮግራም ላይ ፓርቲሲፔት ያደረጉ ሰዎች አብዛኞቹ ኳሊፊኬሽን አላቸው፣ አፓረንትሊ እንደውም ብዙዎቹ ማስተርስ ዶክተሬት ሁሉ ያላቸው አሉ። ቁም ነገሩ ኳሊፊኬሽን ላይ ሆኑ ፎከስ ማድረግ ሳይሆን ስኪል፣ ምን አይነት ስኪል፣ ምን አይነት እውቀት ነው ሊያገኙ የሚችሉት ያን እውቀት ፕራክቲካል ነው ወይ ሊጠቀሙበት ይችላሉ የሚለውን ነው። ቦዝ ፕሬዘንቴሽንም እናቀርባለን። ፕላስ ሰብሽናል የሆኑ ሰዎችን ጌስት ስፒከር እየጋበዝን ሁሉ ያላቸውን እውቀትና ሙያ እንዲያካፍሉ በማድረግ ላይ ነው ያለነው። ይህ የመጀመሪያው ፕሮግራም ነው ለአፍሪካውያን በተለየ ሁኔታ ማለት ነው። እና የፕሮግራሙ ቀጣይነት ምን ይመስላል? በአሁኑ ሰዓት ያለውን የወቅቱን ሁኔታ ከግምት ውስጥ በማስገባት ምናልባትም ወደፊት በዚህ ፕሮግራም መታቀፍ ለሚፈልጉ ሰዎች ያለው ተስፋ ምን ይመስላል? እንግዲህ የመጀመሪያውን ፕሮግራም ሜልበርን ዩኒቨርሲቲ ሙሉ በሙሉ ያለውን ወጪ ሸፍኖ ነው ያካሄደው በራሱ። እኛ ይሄ ፕሮግራም ይቀጥላል ብለን እናምናለን። ይሄ ፕሮግራምም ደግሞ እንዲቀጥል የክልል መንግስት እና እንደዚሁም የፌዴራል መንግስት ሁለቱም በዚህ ነገር ላይ እንዲሳተፉ እየጠየቅናቸው ነው ያለ ነው። እንደገናም ከዚያ ውጭ ደግሞ በጎ አድራጎት ድርጅቶች አሉ እና ግለሰቦችም እንደገና ትምህርት ቤቶችም በዚህ ነገር ላይ እንዲሳተፉ እና በተለይ ተማሪዎችን እንዲደግፉ አንዳንዶች ለተማሪዎች ስኮላርሽፕ እየሰጡ ነው ያሉት ለምሳሌ አንድ ድርጅት ባለፈው ባደረግነው ስራ ላይ አምስት ሴት ተማሪዎችን ብቻ ሴቶች ተማሪዎች የሆኑ በድግድ ላይ የሚሳተፉትን ስፖንሰር አድርገዋል እንዲህ አይነት ስፔሲፊክ የሆኑ ስራዎች አሉ እኛ የምናሳትፈው ወጣቶችንም ሴቶችንም የተለያየ ባግራውንድ ያላቸው ለምሳሌ በአሁኑ ሰዓት በዚኛው ዙር ላይ ካሳተፍናቸው ውስጥ ቢያንስ ከአስር አፍሪካ የተለያዩ ሀገራት የመጡ ተሳታፊዎች ናቸው የተሳተፉት ሁለት ኢትዮጵያውያን በዚህ ላይም ተሳትፈዋል በተለያየ ንግድ ላይ ያተኮሩ ኢትዮጵያውያን ናቸው። ስለዚህ እኛ በእኛ እምነት ፕሮግራሙ ቀጣይነት አለው፣ በተጠናከረ መልክ ይቀጥላል ብለን እናምናለን። ወደፊት የብዙዎች ህይወትን ይለውጣል ብለንም እናምናለን። እንደውም ኢትዮጵያውያን ወይም ደግሞ አፍሪካውያን በአጠቃላይ ማለት ይቻላል ስራ ስጡን ከማለት ይልቅ ስራ መፍጠርን መቻል አለባቸው። ስራ ወይም ደግሞ ቢዝነስ ላይ ከሌላው ሄደን እንገበያያለን ማለትም ብቻ ሳይሆን እነሱ ሰዎች ወደ እነሱ መጥተው የሚገበዩበትን መንገድ መፍጠር መቻል እና ያተኮር ነው ስራ ፈጠራ ላይ ነው ያተኮር ነው ቢዝነስ ኤክስፓንሽን እና ግሮት እድገት እና መስፋፋት ላይ ነው። ስለዚህ ከዚህ በፊት ብዙ አፍሪካውያንን ኤስቢኤስን ብዙ ጊዜ ደጋግሞ ኢንተርቪው እንዳደረገን ወደ ሁለት መቶ ሀምሳ የሚሆኑ አፍሪካውያንን በሊደርሽፕ አሰልጥነናል። አሁን ደግሞ ያንን ስልጠና ወደ ቢዝነስ ወስደን በቢዝነስ ብዙ አፍሪካውያንን ለማሰልጠንና የአፍሪካውያንን ኑሮና ህይወት ለመቀየር ነው እየተረባረብን ያለ ነው ማለት ይቻላል። ከዚሁ ጎን ለጎን በተለይ ደግሞ በዚህ በአዲስ መጥ የህብረተሰብ ክፍሎች ዘንድ የሚታየው ነገር ምንድን ነው? ጥቃቅንና አነስተኛ በሚባሉ የንግድ ስራዎች ላይ የመሳተፍ ሁኔታ ከፍተኛ እንደሆነ እዚህ አውስትራሊያ ውስጥ የተሰሩ ጥናቶች አመልክተዋል። አንድም እንደ ምሳሌ የሚሰጥበት ምክንያቱ በ አውስትራሊያ ውስጥ ባሉ ትልልቅ ቦታዎች ውስጥ በቀላሉ መግባት አልፎ ለመሄድ ስለማይቻል በግል ቢዝነሶች ወይ ደግሞ በግል ስራ ላይ ተጠምዶ ውጤታማ ቢሆኑበትም ባይሆኑበትም ሲሰሩት ይታያሉና አሁን በእኛም ማህበረሰብ ውስጥ የሚታየው እንደዛ ነው። የተለያዩ አነስተኛ የንግድ ስራዎች ይሰራሉ። በጤናው ዘርፍ ሊሆን ይችላል፣ በሸቀጣሸቀጡ፣ ለሬስቶራንት በተለያየ የሚታይ ነገር ነው እና እንዲህ አይነት ፕሮግራሞችን ለመጠቀም ለሚፈልጉ መረጃዎችን ከየት ነው ማግኘት የሚችሉት? እንግዲህ ትክክለኛ ነገር ነው ያነሳሽው። እኛ አፍሪካውያን እንደውም አንድ እዚህ ላይ ማንሳት የምፈልገው ነገር አለ። አብዛኛው አፍሪካውያን በተፈጥሯቸው በጣም ክሬቲቭ ናቸው። በተለይ ንግዱን ዓለም በተመለከተ ምክንያቱም እዚህ ሀገር ላይ ለምሳሌ አውስትራሊያ ስንመጣ እያንዳንዱ ሰው ስራ ሰራ አልሰራ ገቢ አለው መንግስት ይሰጠዋል። እንዲህ ኖር ማለት ነው ተቀምጦ እንዲበላ። ቤትን አስመልክቶ የሚማርበት እንዳይቸገር የሚታከምበት እንዳይቸገር በሙሉ መንግስት ይሸፍንለታል። ይሄንን ግን ወደ አፍሪካ በምንወስድበት ጊዜ በሙሉ አፍሪካ ሀገር ማለት ይቻላል እንዲህ አይነት ሲስተም የለም። ሶሻል ሴኩሪቲ ሲስተም የለም፣ አቅሙም አይፈቅድልንም። እውነቱን ለመናገር እንዲህ አይነት ሲስተም ስለሌለ ሰው ተሯሩጦ ወይ ስራ ጊቶ መስራት አለበት ወይ ስራ ከሌለው አብዛኛው ሰው ደግሞ በንግድ ነው የሚተዳደረው። ጉልትም ይስራ፣ ሱቅም ይክፈት፣ እህልም ይነግድ፣ ያስፈጭ፣ ምንም ይበል በቢዝነስ ማይንድ የሆነ ህብረተሰብ ነው እኛ ያለን በጣም ስራ መፍጠርን የሚችል ህብረተሰብ ነው ያለን። ያንን ካፒታል እንዴት አድርገን ነው መጠቀም ያለብን? እዚህ ከመጣ በኋላ ግን ቁጭ በሚልበት ጊዜ በቃ ስራ የለም ብሎ የሚቀመጥ ከሆነ ያ በልጅነቱ የስራ ፈጠራ ኖሌጅ ያለውን እውቀት እዚህ አምጥቶ ያጣፈዋል። ይሄ ከሚሆን ይልቅ ግን ቅድም እንዳልሽው ግማሹ ሰው ኦልሬዲ ስራ ውስጥ እየገባ በራሱ መንገድ ያው ሌሎች ስራዎች ላይ ከባድ ስለሆነ በዚህ አይነት መልክ ስራ ብሎ ሬስቶራንትን በመክፈት በቤት ውስጥም አንዳንድ ነገሮችን በማዘጋጀት ከውጪ የሚመጡ ነገሮችን በማስመጣት በማሰራጨት ጥረት ያደርጋል። ሌላው ደግሞ ድሮ የነበረውን እውቀት ትቶ በቃ ምንም እንድምጠቀምበት ነገር የለም የሚል ነገር ስለሚያስብ አሁን እንዲህ አይነቱ ፕሮግራም እድል እየሰጠው ያለው ምንድን ነው፣ አይ የእናንተን እውቀት የእናንተን የእውቀት ክምችት ቦታ እንሰጠዋለን። ስለዚህ ኑና ትንሽ የዚህን ሀገር እውቀት ብትጨብጡበት፣ ወዴት መሄድ እንዳለባችሁ፣ ምን መስራት እንዳለባችሁ ጀምራችሁ ደግሞ ከሆነ ወዴት ማደግ እንዳለባችሁ ይህንን በተጨባጭ እውቀቱን እንሰጣችኋለን ብሎ ታስቦ የተዘጋጀ ፕሮግራም ነው እና ይህንን ፕሮግራም በየዓመቱ በሬዲዮ ፕሮግራሞች፣ ኢንተርኔት፣ በፌስቡክ በተለያየ መልክ እናስተዋውቃለን። የሚቀጥለው ዓመት ተሳታፊዎች ለምሳሌ ይህንን ፕሮግራም ነቅተው መከታተል ይችላሉ፣ መጠበቅ ይችላሉ። ጊዜው ሲደርስ ፕሮግራሙን በዚህ አይነት መልክ እናስተዋውቃለን። ነቃ ብለው ሰዎች መጠበቅ አለባቸው። እኛም ያለውን ነገር ወደፊት በደንብ በስፋት እንቀጥላለን ብለን እናምናለን እና የአፍሪካውያን ቢዝነስ ይስፋፋል ያድጋል ብለን እናምናለን። አቶ ኃይለ ልዑል ገብረ ስላሴ በሜልበርን ዩኒቨርሲቲ የብሉ ናይል አፍሪካን አውስትራሊያን ቢዝነስ ማስተር ክላስ የኮሚኒቲ ፕሮግራም ዳይሬክተር ስለነበረን ጊዜ እናመሰግናለን። በድጋሚ እኔም አመሰግናለሁኝ።